ቮይስ ኦፍ አሜሪካ በትግራይ ክልል ለሚካሄደው ምርጫ የመራጮች ምዝገባ በዛሬው ዕለት ተጀምሯል። ለስምንት ቀናት በሚቆየው በዚህ የመራጮች ምዝገባ ከሁለት ነጥብ ስድስት ሚሊዮን በላይ መራጮች ሊመዘገቡ ይችላሉ ብሏል የክልሉ ምርጫ ኮሚሽን። በምዝገባው የኮሮና ቫይረስን እንዴት እየተከላከሉ ነው? ሂደቱስ ምን ይመስላል? የሚል የምርጫ ኮሚሽኑ አስፈጻሚዎችና መራጮችን አነጋግረናል። እንዲሁም ምርጫው መካሄድ የለበትም፣ ኮሮና መከላከል መቅደም አለበት የሚል አቋም ያላቸው አስተያየትም ጠይቀናል። ሙልጌታ ጽምሃ ዝርዝሩን ያስደምጠናል። በትግራይ ክልል መጪው ጳጉሜ አራት ሁለት ሺ አስራ ሁለት አመተ ምህረት እንዲካሄድ ታቅዶ እየተሰራ ያለው ክልላዊ ምርጫ የመራጮች ምዝገባ በዛሬ ሁለት ተጀምሯል። በመቀለ ከተማ ሀወልቲ ክፍለ ከተማ የቀጠና ሀያ አራት ምርጫ ጣቢያ አስተባባሪ አቶ ሀደራ ገብርኤዎት በምርጫ ጣቢያው ሊመዘገቡ እንደሚችሉ ተናግሯል። ከዚህ ከጠዋት ጀምሮ ብዙ ስበር ከአንድ ሰዓት ጀምረነው መዝገባ ጀምረን እስካሁን በአንድ ሺ አምስት መቶ ምር እንመዘግባለን ያልነው ነው። ኮሮና መከላከል ማስክ የሌለው አይገባም። ከዛ በኋላ ደግሞ አልኮል አለን። ሲመጣ ወረፋ ስናስይዘው ሰው በአንድ ሜትር ርቀት ያለበት ስናስይዘው ማለት ነው። ሁለት በር አለን። ከሁለት በር ሰው አለን የሚቀበለው። እዛ ማስክ ያላያዘ አይገባም። ከዛ በኋላ በርቆ ጠብቆ ነው የሚገባ። የምርጫ መዝገባው ሂደት ለስምንት ቀናት የሚቆይ ቢሆንም በምርጫ ጣቢያው ግን በሶስት ቀናት ሊጨረስ እንደሚችል የመራጮች ተሳትፎ ያሳያል ብለዋል። አቶ አተክልት ነጋሽ በምርጫ ጣቢያው እየተመዘገቡ አግኝተናቸዋል። ጳጉሜ አራት 2012 ለሚካሄደው ምርጫ ይበጅኛል የሚሉት የፖለቲካ ፓርቲ ለመምረጥ እንደተመዘገቡ ተናግሯል። የምርጫ ካርድ ለመውሰድ ነው የመጣሁት። ለዚህ ነጥቼ ደግሞ ኮሮና በሽታ በመከላከል ተመዝግቤ ያለው ካርድም ወስጃለሁ እና ደስተኛ ነኝ። ይሄ ምርጫ ከአምስት አመት በላይ መጨመር ያለበትም ህገ መንግስት በሚፈቅደው መሰረት በየአምስት አመቱ ለህዝብ የሚወክል መመረጥ እንዳለበት ህገ መንግስት ላይ ተቀምጠዋል። እኔ መጥቼ መብቴን ልጠቀምበት ካርድ ወስጃለሁ፣ የሚመስለን ሰው መርጣለሁ። በምርጫ ጣቢያዎች ለሚገቡ ተመዝጋቢዎች በሳኒታይዘርና አልኮሎች እጃቸውን እንዲያጸዱ እየተደረገ ሰዎቹም ተራርቀው ወረፋ እንዲይዙ እየተደረገ መሆኑ ተመልክተናል። በትግራይ ክልል የሚካሄድ ምርጫ ህጋዊ አይደለም ብሎ በማመን በምርጫው እንደማይሳተፍ ያስታወቀው የትግራይ ዲሞክራሲያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ምሉ ብርሃን ኃይለም ፓርቲያቸው ከመጀመሪያውም በሀገሪቱ ምርጫ ለማካሄድ የሚመች ሁኔታ እስኪፈ ይፈጠር እንዲሁም ነጻና ገለልተኛ ተቋማት እስኪገነቡ ድረስ ምርጫ ማካሄድ እንደማይቀበለው ገልጸዋል። በአሁኑ ጊዜ ደግሞ የኮሮና ወረርሽኝ መከላከል ይቀድማል ሲሉ ተናግረዋል። ወረርሽኙ በጣም በከፍተኛ ደረጃ በሚዛመትበት ወቅት ለህዝቦች ደህንነት ቅድሚያ መስጠት ይገባናል የሚል ከዛ ተያይዞ ምርጫ መደረግ የለበትም። አሁን ህወሀት በትግራይ ውስጥ እያደረገው ያለ ምርጫ ግን ቀደም ብሎ ኢትዮጵያ ውስጥ ሲደረግ የነበረው የምርጫ ድራማ እሱን ለመቀጠል ነው። ይሄ ተሄዳ ያለው የትግራይ ህዝብ የራስን እድል በራስ የመወሰን መብት የሚከበረው ነጻና ገለልተኛ ተቋማት በመገንባት በሚካሄደው ምርጫ ነው ያሉት አቶ ምል ብርሃን በትግራይ ክልል እየተካሄደ ያለው ምርጫ ግን የይስሙላ ነው በማለት ተችተዋል የትግራይ ህዝብ የታገለው ለእውነተኛ ዴሞክራሲ ለእውነተኛ በራስን እድል በራስ ለመወሰን ነበር የታገለው እስከ ዛሬ ሲደረግ የነበረ ግን

የትግራይ ክልል የምርጫ ኮሚሽን አመራር አባል ዶክተር ጸጋ ብርሃነ በዛሬው እለት በክልሉ የሚካሄደው ምርጫ የሚሳተፉ መራጮች ለመምረጥ የሚያስችላቸውን የመራጮች ካርድ መውሰድ መጀመራቸው ገልጸው በዚህ ሂደት ከሁለት ነጥብ ስድስት ሚሊዮን በላይ መራጮች ይመዘግባሉ ተብሎ እንደሚጠበቅ ተናግሯል። በተለያዩ የምርጫ ጣቢያዎች ተዘዋውረው እንደተመለከቱ የተናገሩት ዶክተር ጸጋ በተመለከቷቸው አካባቢዎች ሴቶች፣ ወጣቶችና አዛውንቶች ኮሮና እየተከላከሉ ሲመዘገቡ ማየታቸው ገልጸዋል። አሁን ስናየው ብዙ ሰው ብዙ መራጭኛ እንደጠበቅ ነው ከዛም በላይ መሄድ የሚችልበት ሁኔታ ሊፈጠር እንደሚችል ነው ያየ ነው። አዛውንቱ፣ ወጣቱ፣ መካከለኛ እድሜ ላይ ያሉ አጠቃላይ መደረግ ያለበትን ጥንቃቄ በማድረግ ለምርጫ ካርድ በመውሰድ ላይ ነው የሚገኙት ማለት ነው። በአሁኑ ጊዜ የኮሮና ስርጭት እየተስፋፋ ባለበት ጊዜ የምርጫ ሂደቱና መዝገባው የሕዝብ ጤንነት አደጋ ላይ አይጥልም ወይ ብለን ለዶክተር ጸጋ ጠይቀናል። በኮሮና ምክንያት ይህን ያህል ምርጫ መራዘም አይችልም። እሱ ምክንያት መሆን አይችልም። ይህንን ምርጫ እንዲራዘም ባደረግን ቁጥር የተታገልንለት ዓላማ መና፣ ምንም ትርጉም ሳይኖረው ይቀራል ነው አጠቃላይ የህዝቡ ስሜት። ነው። የትግራይ ክልል መንግስት በምርጫው ለሚፎካከሩ የፖለቲካ ፓርቲዎች 15 ሚሊዮን ብር በጀት በመመደብ አምስት ሚሊዮን ብር በወጣው ቀመር መሰረት ለፓርቲዎቹ መሰጠቱና አስር ሚሊዮን ብር ደግሞ ለምርጫ ቅስቀሳ ፓርቲዎቹ በአይነት የሚፈልጉት ጥያቄ በማቅረብ ይሰጣቸዋል ሲል የትግራይ ምርጫ ኮሚሽን አስታውቋል። አነጋጋሪ የሆነው ህወሓት ውድብ ናጽነት ትግራይ፣ ሳልሳይ ወያነ፣ ባይቶና ና አሲምባ ፓርቲዎች የሚሳተፉበት የትግራይ ምርጫ የፌዴሬሽን ምክር ቤት ሂደቱ ህገ መንግስት የሚጥስ ነው በማለት ሊቆም እንደሚገባ ለክልሉ በደብዳቤ ማሳሰቡና የክልሉ ምክር ቤት ደግሞ ህገ መንግስት የሚጥሰው የፌዴሬሽን ምክር ቤት ምርጫ ያራዘመበት ሂደት እንጂ የትግራይ ክልል ምርጫ አይደለም በማለት ምላሽ የሰጠበት አሁንም የምርጫ ሂደቱ ቀጥሏል። ለአሜሪካ ድምጽ ሙልጌታ አጽብሀ መቀለም